የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች፣ ኤደን ገረመው ነኝ። ለዛሬ ከአሜሪካ ድምፅ ዋሽንግተን ዲሲ ከሚገኘው ስቱዲዮ ከሳምንቱ ዝግጅቶቻችን የመራረጥ ናቸውን ይዤ አብሬያችሁ አመሻለሁ። እስከሰማችሁትና ከመራረጥንላችሁ ቀዳሚው የማንዴላ ዋሽንግተን ስም የተሰየመው የግንኙነት መርሃ ግብር በእንግሊዝኛው አጠራር ማንዴላ ዋሽንግተን ፌሎሺፕ ነው። በተለያዩ ዘርፎች የተሰማሩና የተመረጡ አፍሪቃዊ ወጣቶች ለስድስት ሳምንታት የቀለም ትምህርት የሚያገኙበት የአመራር ስልጠና የሚወስዱበት ትስስራቸውን የሚያጠናክሩበት መርሃ ግብር ነው። በዚህ መርሀ ግብር ላይ እድሜያቸው ከ25 እስከ 35 የሆነ ኢትዮጵያን ጨምሮ ከ48 የአፍሪቃ ሀገራት የመጡ ወጣቶች እየተሳተፉ ነው። ከዘንድሮ የኢትዮጵያ ተሳታፊዎች መካከል የተወሰኑት ስለ ቆይታቸው ለጋቢና ቪዮ አድማጮች እንዲያጋሩ ጠይቀናቸዋል። በመቀጠል ይሰማል። የማንዴላ ዋሽንግተን ጉድኝት መርሃ ግብር የዛሬ አምስት ዓመት የተጀምረው በእንግሊዝኛው ምህፃር ያሊ እየተባለ የሚጠራው የወጣት አፍሪቃውያን መሪዎች ተነሳሽነት መርሃ ግብር ዋነኛ ዘርፍ ነው። መርሃ ግብሩ ወጣቶች የቀለም ትምህርት፣ የአመራር ብቃት ስልጠናዎችና የእርስ በርስ ትስስር እድሎችን እንዲያገኙ በማገዝ ለቁም ነገር እንዲበቁ ለመርዳት የታሰበ ነው። በያዝነው ዓመት መርሃ ግብሩ ከሰሐራ በስተ ደቡብ ካሉ ሀገሮች የተጋበዙ 700 ወጣቶች በዩናይትድ ስቴትስ ከፍተኛ የትምህርትና የምርምር ተቋማት ውስጥ ተገኝተው ክህሎቶቻቸው እንዲያዳብሩ ረድቷል። ኢትዮጵያ ውስጥ ያደረጉት ለህብረተሰብ የሚበጅ ሥራ ታይቶ የማንዴላ ዋሽንግተን ጉድኝት መርሃ ግብርን እንዲካፈሉ የተመረጡ ወጣቶች ይገኙበታል። ከነዚህ መካከል ዶክተር ቃልኪዳን አስበ አንዷ ናት። በኢትዮጵያ ጠቅላላ ሐኪም ሆኜ ነው የምሰራው። ከዛ በፊት ባለፈው አንድ አመት ውስጥ የፕሮግራም አዘጋጅና አቅራቢ ሆኜ በጤና ላይ አተኩሮ በሚሰራ አፍሪ ሄልስ በሚባል ቴሌቪዥን ላይ ይሰራለ። በሱም በቴሌቪዥን ጣቢያችን እንደዚህ አሁን በኢትዮጵያ ውስጥ እያደጉ የመጡሉ ተላላፊ ያልሆኑ ተላላፊ የሆኑ በሽታዎች እንደዚህ አይነት እውቀቶችን ለማህበረሰብ በማስተላለፍ ሰው ቅድመ ጥንቃቄን እንዴት ማድረግ ይችላል የሚለውን ነገር እያስተማረ ነው የምንገኘው ማለት ነው። የተለያዩ ፕሮግራሞች ውስጡ ያቀፈ ነው። አሁን እኔ የምሰራው እዛ ነው። እንደዚህ ያለው መድረክ ምን አይነት እድሎችን ፈጠረልሽ? ምን አይነት ግንኙነት እንድትፈጥር እያገዘች ነው? አሁን እዚህ በአጠቃላይ የቆየነው ለስድስት ሳምንት ያህል ነው። እኛ የምንማርበት ትምህርት ላይ የህብረተሰብ አመራር ወይም ሊደርሽፕን ፐብሊክ ማኔጅመንት የሚባል ነው። ከመጣንበት ጊዜ ጀምሮ ከመጀመሪያው ሳምንት እስከ ስድስተኛው ሳምንት ድረስ እያንዳንዱ በየሳምንቱ የተለያየ እውቀት አስጨባጭ ነገር ይነግሩናል። ና ወጣቶች እንዴት ነው በአመራር ላይ ምን አይነት ለውጥን ማምጣት ይችላሉ፣ እየሰሩ ባለው አሁን እየሰሩ ባሉት ስራ ውስጥ ማንኛውንም አይነት ስራ ሊሆን ይችላል። የህክምና ባለሙያ ልትሆን ትችላለ፣ ነጋዴ ልትሆን ትችላለ፣ ጋዜጠኛ ብዙ አይነት ሰዎችም ይመጧሉ። እነዚህ ወጣቶች ባላቸው ሙያ የአመራር ስልታቸውን አሻሽለው እንዴት የተሻለ ሀገር ሊፈጥሩ ይችላሉ ነው የሚለው። እኛም ከኢትዮጵያ የመጣ ነው፣ እንደ ሰው በሀገራችን ላይ አመራርና ህብረተሰብ ጋር እንዴት ነው ልትሰራ የምችለው? አንተን ደግሞ እንደ ሰውም ፕሮፌሽናሊም ፐርሰናሊም እንዴት የተሻለ ሰው ልትሆን ትችላለን የሚለውን እጅግ በጣም ብዙ አስተማሪ የሆነ ነገሮች አሳይተውናል። በሞያሌ ከተማ በሐኪምነት የሚያገለግለው ዶክተር አየኖ ጋዬ የወጣት አፍሪቃዊ መሪዎች የተነሳሽነት መርሃ ግብርን እንዲካፈሉ ከኢትዮጵያ ከተመረጡት መካከል ሌላኛው ነው። በሚሰራባቸው ኤሪያዎች ላይ እዚህ እየተሰሩ ያሉ ስራዎች በጣም አነሳስተውኛል። ኤች አይ ቪ ላይ እዚህ ሀገር ያለው ኬር ሜዲኬሽኑ ሲስተሙ ኤች አይ ቪን ጭራሽ ለመፈወስ የሚደረጉ ጥረቶች እነሱ እነሱ ነገሮች በጣም ንስፓይድ አድርገውኛል። ከዛ በተጨማሪ የትምህርቱ የሊደርሽፕ ኮርስ ነው የሲቪክ ኢንጌጅመንት ላይ ነው ትሬኒንጉን እየወሰድክ ያለሁት ና እሱ ነገር ቀለል አድርገን ብዙ ጊዜ የምናያቸውን የሊደርሽፕ ኳሊቲዎች በደንብ አድርጌ እንድመለከታቸው ረድቶኛል። የኪን ህንጻ ባለሙያዋ ሂዋን ጎይቶም የኢትዮጵያ ቅርሶች ተጠብቀው ለዘመናት እንዲሻገሩ ከሚተጋ ተቋም ጋር ስትሰራ ሰንብታለች። ሄሪቴጅ ዋች አሶሲሽን የሚባል የእርዳታ ድርጅት ውስጥ ኤግዚኩቲቭ ኮሚቴ ነኝ እና የቅጽ እንክብካቤ ላይ የሚሰራ ድርጅት ነው እና ይሄ ድርጅት ምንድን ነው ያሉትን ኢንፎርሜሽንም ሆነ ቅርስ እንዲጠበቅ ፋሲሊቴት ማድረግ ነው ስራችን እና የመጀመሪያ ፕሮጀክታችን በኢትዮጵያ ውስጥ ያለች ቼክ ኤምባሲ ፈንድ ያደረገው የአዲስ አበባ ውስጥ ያሉ ቅርስ ቤቶችን ጂፒኤስ ኮኦርዲኔታቸውንና የታሪካዊ ኢንፎርሜሽን መሰብሰብ ነው። ላለፉት ስድስት ሳምንታት በዩናይትድ ስቴትስ በነበራት ቆይታ ካስቀረቻቸው ቁም ነገሮች የማዘነጋቸውንም አጋርታናለች። እኛ ኢትዮጵያ ውስጥ አሁን ያለው ችግር ምንድን ነው ቅርሳችን ምንድን ነው የሚለው ነገር ትልቅ የሆነ ክፍተት አለ እና አሁን ከዚህ በኋላ የምሰራው ፕሮጀክት ቢኖር ቅርስ የኢትዮጵያ ቅርስ ምንድን ነው የሚለውን ነገር ማጥናት ነው የመጀመሪያው ስራ የሚሆነው እና ያንን ቅርስን ለመመዝገብ የሚሆን ወደ ሌላ ወደ ሶስተኛ አካል ማስተላለፍ የሚሆን ማደስም፣ መጠገንም እንደገና እንደ አዲስም አድርጎ መጠቀምም እንዴት ነው መሆን አለበት የሚለውን ነገር ማጥናት ነው። ዶክተር ትዕግስት ተስፋይ የድንገተኛና ጽኑ ህሙማን ልዩ ሐኪም ናት። ማለት ብዙ ጠቃሚ ነገሮች አሉት። ማለት አሁን ሜንሊ ፎከስ የሚያደርገው ይሄ ትሬኒንግ ምን ላይ መሰለ ጥንካሬ ላይ ነው ላይክ አንተ እንደ ብዙ ጊዜ ሰው የሚያስበው ምንጉለት አለኝ የሚለውን ነገር ነው። እዚህ ግን በትሬኒንጉ ሊያገኘት ጥንካሬ ምንድን ነውና ጥንካሬን እስከ ምን ድረስ በሱ ላይ እንዴት ማደግ ትችላለህ የሚለውን ነገር ቢልዲንግ አፖን ዩር ስትረንግ የሚለውን ነገር ነው ሜይንሊ ፎከስ አድርገው ትሬን ሲያደርጉ ን የነበረው። አት ሴም ታይም ደግሞ አንድ ሰው አመራር ቦታ ላይ ሲቀመጥ ምን ምን ኳሊቲዎች መያዝ አለበት፣ እንዴት አድርጎ ከሰው ጋር ቲምወርክ እንዴት ሊሰራ ይችላል፣ የመሳሰሉትን ነገሮች ሊደርሽፕ ና የትሬኒንጉም ስም ሊደርሽፕ ን ፐብሊክ ማኔጅመንት ነው። ስለዚህ እነሱን ነው ኢንጀነራል ለስድስት ሳምንት የሰለጠን ነው ማለት ነው። እንግዲህ ከስድስት ሳምንታት በኋላ ወደ ሀገር ቤት ስትመለሱ ልሰሩት የሚገባ ነገር ወይም ደግሞ ሰርታቸው የምታሳዩት ጉዳይ እንዳለም ሰምቻለሁ። አንቺ ምን አይነት ነገሮች ልታከናውኝ ያቀድ? በዚህ ስድስት ሳምንት ውስጥ ያገኘትን ነገር በአካባቢ ለ አገሬ ሌላሉ ለያንክ ለወጣት ጄኔሬሽኑ አንደኛ ማስተላለፍ ፈልጋለሁ። ይህ መርሃ ግብር ከዛሬ ሐምሌ 22 እስከ ነገ በስቲያ ረቡዕ ሐምሌ 24 2011 ዓ ም በሚካሄደው ጉባኤ ይደመድማል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። አድማጮች እየተከታተላችሁ ያላችሁት ጋቢና ቪዮኤ ነው። ለሳምንቱ ከመረጥንላችሁ ተከታዩ ደግሞ ሴቶች በጋቢና ነው። እንግዳችን የወርቋ ኃይሌ ትባላለች። ወደ ስድስት የሚሆኑ የህጻናት መጽሐፍትን ጽፋ በማሳተም በነጻ አከፋፍላለች። የድርጅቷ አስርም የኢትዮጵያ ገጠር አንብቦ የሚል ቅድረድፋ እየሰራች ትገኛለች። በድሮ ጊዜ በአንድ የገጠር መንደር ውስጥ አንድ ባለዋሽንት ልጅ ይኖር ነበር። ባለዋሽንት ልጅ ሁሌ ላዝመረውን ከጦጣ ለመጠበቅ ገሳ ለብሶ ከትልቅ ማማ ላይ እየወጣ ዋሽንት ሲነሳ ነበረ። ሽዋወርቅ ኃይሌ እባላለሁ የኪነ ጥበብና ፕሮሞሽን አለኝ እራሴ ድርጅት። ትኩረት አድርጌ የሚሰራው ህጻናትና ታዳጊዎች ሴቶች ላይ ነው። በተለይ የኢትዮጵያ የገጠሪያን ብዙ ፕሮጀክት ባለቤት ነኝ። የታተሙ ወደ ስድስት የሚሆኑ የተረት መጽሐፍቶች አሉኝ የገጠር ህጻናቶች እንዲያነቡ የተረት መጽሐፍቶቹ በራሳቸው ቋንቋ በራሳቸው ባህል የተዘጋጁ ተረቶች ናቸው። በጣም ልጅ እያለሁ ጀምሮ በአካባቢ የማያቸውን ነገሮችን መጽሐፍ እወዳለሁ። መጽሐፍና ማንበብ የማያቸውን ታሪኮች፣ የሰዎች የዕለት ተረት ሂሮት፣ የራሴምን ገጠመኞች እጽፋለሁ። እሱ የሰፈር ልጆችን ስብሰብ አድርጌ አነብላቸዋለሁ። እንግዲህ የልጆች ታሪክ መጽሐፍ ያዋቂ ልብ ወለድ እንደ መጽሐፍ አይደለም። ትንሽ ከበድ የሚል ይመስለኛል፣ ምክንያቱም በውስጡ ቁም ነገር እንዲያስተላልፍ ይፈለጋል፣ ማዋዛትም ይኖርበታል። እንዴት ወደ የልጆች መጽሐፍ ወደ መጽሐፉ ተሳብሽ? እንዴት ጀመርሽብ? እንዴት ነው የጀመርኩት ከስድስት አመት በፊት አካባቢ የተለያዩ ሀገራቶች በሚሄድበት ጊዜ ጉዞ ማስታወሻዎች አዘጋጃለሁ እና በተለይ የገጠር መንደሮች ውስጥ በምጎበኝበት ጊዜ የማገኛቸው የገጠር የአንደኛ ደረጃ ትምህርት ቤቶች እንኳን የሚያነቡበት ንባባቸውን የሚያጎለብትበት የአካባቢያቸውን ባህል የሚያውቁበት መጽሐፍት ቀርቶ የትምህርት መጽሐፍት እንኳን አንድ ለአምስት ነው የሚሰጣቸው አብሬያቸው ቁጭ አልኩኝ መጽሐፍት ምናልባት ለንባብ የሚያገዛቸው የፊደል ገበታ የያዘ ነገሮች ጠየኳቸው። ምንም አልነበረም። እና በቃ ለእኔ ያ ማየቴ እንደ ዕዳ ነው የሚባል፣ እንደ ትልቅ ኃላፊነት የሆነ ነገር ማድረግ አለብኝ። ግን ለገጠር ኢትዮጵያ የሆነ ነገር ማድረግ እችላለሁ። መጥቼ በርካታ መጽሐፍቶችን እየተዟዟርኩኝ አየሁም። በተለያዩ መጽሐፍት ቤቶች የህጻናት የሚገኙበት አካባቢ ሲሄድ በአብዛኛው የትርጉም መጽሐፍት ናቸው እና እነዚያ የትርጉም መጽሐፍቶች ደግሞ ለእኛ ሀገር ህጻናት የሚመጡም አይደለም። ለስነ ልቦናቸው ራሱ በጣም በአድ ናቸው። እና ስሞች ራሳቸው አይታወቁም። ሩቅ ናቸው በጣም ማለት ነው። እና አንድ ሀገር ደግሞ የራሱን ታሪክ ካልሰጠሹ፣ የራሱን ነገር ካልሰጠሹ ተከታይ ላይኖርሽም። እና በቃ ያስፈልጋቸዋል። በተለይ በራሳችን ቋንቋ፣ በራሳችን ባህል በርካታ አስቴቶች አሉ፣ ሀብቶች አሉ። እነዚህ ነገሮች በተረቶች ሊያገኛቸው ይገባል። ሀብቶቻቸው ናቸው እነዛ። ውይ መጀመሪያ ማንበብ ጀመርኩኝ ማለት ነው። ከዛም ትልልቆች ሽማግሌዎች ጋር እየሄድኩኝ የተለያዩ ተረቶችን መስማት ጀመርኩ ማለት ነው። ትልቁ ነሽ እንደ ህፃን ማለት ነው። ከዛ በርካታ በአለም ላይ የተጻፉ በተለይ ተረቶችን ሰብስብ ያለው መጽሀፍቶችን ማለት ነው። ከዛ በኋላ አራት መጽሀፍቶች ነው አስማተኛው ንግስ፣ አስገራሚው መጽሀፍት የሚባል፣ ወርቃማው ሰዓት እንዲሁም የውብ አለም ተስፋም የነዚህን መጽሐፍ ደግሞ ስዕሎች በየገጭ ላይ የህጻናት መጽሐፍ ስዕሎች አሉት መግለጫ ሉት ራሴን እና ስዕሎችንም ተካተው ባህልና ቱሪዝም ማስታወቂያ ያወጣል እና ተረቶችን ያወዳድራል። በዛም ሰዓት ተወዳድሬ አሸንፎልኝ በአውሮፓ ህብረት በተገኘ ድጋፍ ወደ አምስት ሺህ ኮፒ ታትሞ በነጻ ተዳርሷል። በነሱ በኩል ማለት ነው። በተቋም በኩል ማለት ነው።

ባለው ዋሽንት ልጅም በብልጧ ጠውቂት መታለሉን አወቀ። ከዚህ ቀን በኋላ ባለዋሽንት ልጅ የማይሆን ነገር ይሆናል ብሎ ማሰብንና መጠበቅን እንዲሁም የተሰጠውን አደራ ትቶ መሄዱ እንደሌለበት ተረዳ። ተረቴ መልሱ፣ አፌን በዳቦ አብሱ። አመሰግናለሁ። ተከታዩ ዘገባ ደግሞ ወደ ባህር ዳር ይወስደናል። አስቴር ምስጋናናት ያዘጋጀችው እንግዲህ በተለያዩ የዩናይትድ ስቴትስ ከተሞች የሚገኙ ትውልደ ኢትዮጵያውያን ወጣቶች ወደ ኢትዮጵያ ተጉዘው የልምድ ልውውጥ አድርጓል። መልቲ ሚዲያ ሪሶርስ ኤን ትሬኒንግ ኢንስቲትዩት ኤምኤምአርቲ የተሰኘ ድርጅት በኢትዮጵያ ከአሜሪካ ኤምባሲ ጋር በመተባበር ባዘጋጀው መርሃ ግብር ተካተው ወደ ኢትዮጵያ ያቀኑት ወጣቶች ባህር ዳር ከተማው እየተበረዘ ነው ያሉትን የኢትዮጵያን ባህል እንዴት እናስተካክለው? ማህበራዊ ሚዲያ አጠቃቀማችንስ እንዴት ይሁን ይሁን በማለት በጋራ ምክረዋል። እኔ ሶፊያ ቡኔ ባላሎ እና ከሲያትል ዋሽንግተን ነው የመጣ ኤምኤምአርቲ የሚባል አገሬን እንዴት ነው ምረዳው ብዬ ነው እሱን ጆይን ያደርጎት ና በዛ ፕሮጀክት ነው። ምን ለመስራት ነው ወደዚህ የመጣሽ? ባህልና የሚዲያ አተጣቀም ነው እና እሱን ልጆቹ እንደዚህ ሀይ ስኩል ያሉትና ዩኒቨርሲቲ ያሉት ስቱድንቶች ለማስተማር ነው። እና እኛም ራሳችን የእኛን ባህል ለመማር ነው። ችግሮችን ለማወቅና እንዴት ብሄ ነው የምረዳቸው። ስለዚህ ነው የመጣሁት። አሁን እኔ ዱባይ ነው ያደግኩት። ዱባይ ነው የተወለድኩት እና እዛ ነው ያደግኩት። ለ17 ይርስ ለ17 ዓመት እና ግን ቋንቋን ስለማወቅ ትንሽ ነው ማቀ በደምብ በደም ሰማሎ ግን ብዙ አላወራም እና ልጆቼንም እንደዛ ማስተማር አለብኝ። ባላቸውንም ቋንቋቸውንም ማስተማር በጣም በጣም ኢምፖርታንት ነው። እና እሱን ተማሪ ያለው ማለት ኢምፖርታንት ለምን በአገሬ ፕራይድ አለኝ ኩራት አለኝ በአገሬ። ነርስ ነው በቃ የኔ ስራ እና ሜዲካል ፊልድ ዶክተር ለመሆን ብዬ የተማርኩኝ ነው። አሁን ከነርስ ወደ ዶክተር ማለት ነው። እና በቃ ይሄን ሀገር አንድ በአንድ ነገር በሜዲሲን ሄልፕ ለማድረግ ኤጁኬት ለማድረግ አሁን ኤም ኤም አር ቲ አይ ሚዲያ ሶርስ ስለሆነ በሚዲያ የአገሬን ሰው ለማስተማር ስለብዙ ነገር፣ ስለ ኤች አይ ቪ፣ ቱበርኩሎስስ፣ ሄፐታይደስ እና እንደዚ አይነት ኦፖርቱኒቲ ከሰጠኝ ኤም ኤም አር ቲ አይ የፊውቸር ፕሮጀክቴ እሱ ነው ለሀገሬ ለማስተማር ስለብዙ ብዙ አይነት ዲዚዝ ምንድነው በሽታ። ቢካ ኖሌጅ ኢዝ ፓወር ስለዚህ እንደዛ ብዬ ለማድረግ ነው። ፊውቸር ፕላኒንግ ማለት ነው። ሌላው ከአሜሪካ ዋሽንግተን ዲሲ እንደመጣ የሚናገረው ወጣት ስቲፋኖስ ብርሃኑ ነው። በልምድ ልውውጡ ለቋንቋዬና ለባህሌ ክብር እንድሰጥ ትምህርት ወስጃለሁ ይላል። እኛ ስልጠና ለመስጠት ብቻ ሳይሆን ከነሱ ብዙ ለመማረም ነው የመጣ ነው። ምክንያቱም እኛም ተመሳሳይ እድሜ ስላለን እነሱም ያልፉትን ነው እኛም እያለፍን ያለ ነው። ሀገሩ የተለያየ ቢሆንም የሶሻል ሚዲያ ችግሮች በሁሉም ቦታዎች አንድ አይነት ናቸው። ስህተት የሆኑ መረጃዎችን ነው የሚሰጠው፣ እና እዛም ያሉ ሰዎች ተመሳሳይ ችግር ስላለባቸው እዚህ ያለውንም ለማሳየት ነው የሞከርነው። ግን በይበልጥ ጎንደርና ባህር ዳር ልጆቹ እኛ ከጠበቅናቸው በላይ ዝግጁ ናቸው። እኛ ብዙ ለማስተማር ነበር የመጣነው። ግን እነሱ የሚያነሱት ሀሳብ ኢትዮጵያ ውስጥ ካለው ወቅታዊ ሁኔታዎች ጋር ነው። በደንብ ያውቁታል። ለምሳሌ ባህር ዳር የተፈጠረው ነገር አለ። አብዛኞቻችን እዛ ያለን የምናውቀው ሶሻል ሚዲያ ላይ እየተለቀቀ ነገር ነው የምናየው። እነሱ ግን ሞር ሀሳቡ ስላላቸው እኔው ለምሳሌ ስለ ሚዲያ ኤቲክስ ሳስረዳቸው እነሱ ከሚዲያ ኤቲክስ ጋር አብረው ባህር ዳር ውስጥ የተከሰተውን አብሮ አድጎ ነበር ሲያዩ የነበረው እና እኔ ያላየኋቸውን መንገዶች እነሱ በአብዛኛው እያሳዩ ነበር። አንተም የተሻለ እውቀት ይዘህን ሄድከው ማለት እንችላለን። በጣም አማርኛም በደንብ ከበፊቱ የበለጠ ጎበዞኛለ። እንደገና ደግሞ የባህልም ልውውጥ አለ እዚህ ጋ። እዚያ ብዙ ነገሮቹ እዚህ እንደምንኖረው አንድ አይነት ነው ግን ትንሽ እዚያ ሲስተሙም ስለሚቀይራቸው ሰዎችን ትንሽ የመደበላለቅ ነገር አለው። እኛ ግን ስንመጣ እዚህ በይበልጥ እነሱን አይተን ዋና ያልተበረዘ ነገር ይዘን ለመሄድ ነው የእኛም ሀሳባችን እና ምን ምን አያቸው። አሁን አማርኛ ማቀርቦን ያዘጋጀው በእንግሊዝኛ ነበረ ላይ ግን ሙሉን ፕሬዘንቴሽን በእንግሊዝኛ ቢሆንም ስላይዱ እኔ በአማርኛ ለማስረዳት መሞከር ጀመርኩኝ ማለት ነው። ሌላስ በአለባበስ በእውነት እንደዚህ አልጠበቅንም ነበረ። ባበሻ ቀሚስ አድርገው ለእኛም ቲሸርቶችን አምጥተውልን ቡናም እንደዛ በትክክለኛ ስነ ስርዓቱ አድርገው አመት ባል አመት ባል ይመስል ነበር። እንደዚህ የሆነ ሳር ምናምን አድርገው በጣም ደስ የሚል ነበር። ጎንደርም ነበራችሁ። ስንት ቀን ቆያችሁ ጎንደር? አራት ቀን በአዲስ አበባ ሄደን፣ ደግሞ እንደዚህ ተመሳሳይ እድሜ ላይ የሚገኙትንም በደንብ አዎ፣ ከባህር ዳር ከተማ ከተለያዩ የትምህርት ተቋማት ተውጣጠው የልምድ ልውውጥ ያደረጉ ወጣቶች አስተያየትንም ጠይቅ ያለው። ስሜ ፍሬዘር ገበያው ይባላል። የሚኖረው ባህር ዳር ሲቲ ውስጥ ነው። በጣም ብዙ ነገሮችን የተማር ነው በሚዲያ በሚለው ርዕስ ላይ ብቻ ብዙ ነገሮችን አውርተናል። ሚዲያ ጠቃሚ ነው፣ ጎጂ ነው፣ በምን መልኩ ይጠቅማል፣ በምን መልኩ ይጎዳል፣ ሚዲያ የእኛን ሀገር ካልቸር እንዴት አድርጎ በክሏል ወይም እንዴት አድርጎ ጥሩ ነገሮችን አሳይቷል ወይንም ነገሮችን ቀይሯል የሚሉ ነገሮች ላይ አውርተናል። ሚዲያና ካልቸር ምን ያህል ሪሌትድ እንደሆኑ በኢትዮጵያ ላይ ደግሞ ሚዲያን በመጠቀም የኢትዮጵያ ባህሉ በምን ያህል ሁኔታ እንደተቀየረ ምን ያህል ጉል ተጽዕኖ እንዳለው ብዙ ነገሮችን የተማር ነው። የእኛም ቢሆን እዚሁ ሀገራችን ላይ ሆነን ባህላችንም በርዛናል። እነሱም እዚ ሀገራቸው ላይ የኛን ሀገር ባህል በምን አይነት መልኩ እየሄደ እንደሆነ እንዳለ ነግረውናል ገልጸውልናል አሳይተውናል እዛ ሀገር ኢትዮጵያውያን እንዴት ናቸው የሚለውን ነገር ገልጸውልናል አሳይተውናል እኛም እዚ ሀገራችን ላይ እኛ ኢትዮጵያውያን እንደዚህ አይነት ባህሎች ነበሩ ነው አሁን እያለ እያወራ ነው ያለ ነው ምክንያቱም እኛ ራሳችን ባህላችንን ረስተናል እኛ እንዲነን ብለን የምናሳየው ነገር የለም ኢትዮጵያውያን እንተባበር ነበር እንተሳሰብ ነበር ተቻቻይ ነበርን ብለን ነው ልናወራ የምንችለው ነበርን ነው ግን ነን ማለት አልቻልም እና እኛም በዚህ ቲም ላይ ወይም በተሰበሰበ ነው ነገር ላይ እያወራን ያለ ነው በዚህ ነገሮች ላይ እንዴት አድርገን ባህላችንን አንርሳ እንዴት አድርገን የወደፊቱን ነገር እናስተካክል የሚሉትን ነገሮች አሜሪካ በሚኖሩ ትውልደ ኢትዮጵያውያን ወጣቶችና ሀገር ቤት ካሉ ወጣቶች ጋር ያደረግኩት ቆይታ ይህንን ይመስል ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህርዳር። አድማጮች እየሰማችሁ ያላችሁት ጋቢና ቪኦኤ ነው። ቀጣዩ ዘገባችን ደግሞ ከበጎ ፍቃድ ጋር እያያዛል። ሮታሪ ኢንተርናሽናል ዓለም አቀፍ የበጎ አድራጊ አገልግሎቶች ድርጅት ነው። ኢትዮጵያ ውስጥ በተለያዩ የእድሜ ክልል የሚገኙ በጎ አድራጊዎች የመሰረታቸው 18 ያክል የሮትራክት ክለቦች አሉ። በአንተ አምላክ ፈለቀ ከእነዚህ ክለቦች መካከል አንዱ የሆነው የአትሮንስ ክለብ አባል ነው። ያሬት ተሰማ ደግሞ አቦጊዳ የሚባለው ክለብ አባል ነው። ሁለቱም በምህንድስና ትምህርት የተመረቁ ወጣቶች ናቸው። ካፕታሙ ስዩም ጋር በሚያደርጉት ውይይት ስለ በጎ ስራ እንቅስቃሴያቸውና ስላለው ማህበራዊ ፋይዳ አንስተዋል። ባንታ አምላክ ፈለቀ እንዴትና እንዴት ወደ በጎ አድራጎት እንቅስቃሴ እንደገባ በሚያብራራበት ይጀምራል። መጀመሪያ ወደዚህ ኦርጋናይዜሽን የገባሁት አስራ ሁለት ያክፍል ተማሪ እያለሁ ነው እና ጥሩ ስትራክቸር ያለው ኦርጋናይዜሽን ነው። ኢንተራክት የሚባል ስቴጅ አለው ከአስራ ስምንት ዓመት በታች ላሉ የሚሆን፣ ከዛ ደግሞ ከአስራ ስምንት እስከ ሰላሳ ሮትራክት የሚባል አለው ከሰላሳ በላይ ደግሞ ላሉት ሮተሪ የሚባል ኢንተርናሽናል ኦርጋናይዜሽን ነው። እና ትምህርት ቤት መጥተው ምን እንደሚሰራ ከዛው ደግሞ ለእኔም የሚጠቅመኝ ነገሮች ካስረዱኝ በኋላ ነው እዚህ ኦርጋናይዜሽን ውስጥ መግባት የፈለግኩትን ያሉኝንም ነገሮች በሚገባ አግኝቼበታለሁ ብዬ አምናለሁ። ወደ ያሬድ ልመለስ። አንተስ ወደዚህ እንቅስቃሴ ለመግባት ፍላጎቱ እንዴት መነጨ የሚለውን እስቲ ያጫውተን። የዛሬ ፓርት ከመግባቴ በፊት በዩኒቨርሲቲ አካባቢዎች ላይ የበጎ አድራጎት ስራዎችን ሰርቼ ነበር እና በጓደኛ አማካኝነት ነው ይህን ነገር ልሰማ የቻልኩት። አዳማ ነበርኩ እና ሰላም መመላለሱ ስለሚከብደኝ ስጨርስ ገና አደርጋለሁ ብዬ ነበር ያሰብኩት። ልክ እንደጨረስኩም አንዱ የበጎ አድራጎት ስራ የምንሰራው ደን በመለገስ ነው። የዛ ፕሮግራም ላይ ተጠርቼ እዛ እንድካፈል ጉባኤ ተደርጊ ነበረ። ስለዚህ እዛ ሄድኩና ያለውን ስራዎችን ሰራቸው። በጣም ደስ ያለኝ ዩኒቨርሲቲ ያተን ምን እንሰራለን የሚለውን ነገር ሁልጊዜ አሳስበኝ ስለነበረ ያንን አይነት ህግል በማግኘት ሂደት ነው። በጣም ደስ ብሎኝ ስካውንደርስን ከእነሱ ጋር አንድ ላይ እየሰራ ነው። በአንተ አምላክ፣ አንተ የምትሳተፍበት የሮትራክት ዘርፍ በምን ላይ የሚያተኩር ነው? እስካሁንስ ምን ምን ነገሮችን ሰራችሁ? የእኛ ክለብ የሚሰራው ከዚህ በፊትም እየሰራ የሚገኘው የህጻናት ጤንነት ላይና አዛውንቶች ላይ ነው ሜን ፎከስ አድርገን የምንሰራው። በአመት አንዴ ዶክተሮችን ጠርተን ወደ መቶ ሀምሳ የሚጠጉ ህጻናትን ሜዲካል ቼክፕ አድርገን ሲቪር የሆነ ኬዝ ያለባቸው ህጻናት ካገኘ ፈንድሬዚንግ የማድረግ ፕሮግራም ነው። እስካሁን ሲቪር የሆነ ስራ አላገኘን ፈንድሬዝ አላረግም። ግን ቤዚክ ቼክፕ በአመት አንዴ እንሰጣለን። ከዛ በተጨማሪ ደግሞ ጥርስ ቡሩሽ፣ ሳሙና የመሳሰሉትን ለእነዚህ ህጻናት እንሰጣለን። እንረዳዳ አረጋ ማህበር የሚባላለን ከእነሱ ጋር አንድ ላይ በመስራት የአረጋን ቀን እናከብርላቸዋለን። ከዛም በተጨማሪ የዳግሚያ ትንሳይ ፕሮግራምን አብረን ከእነሱ ጋር በዓል ሄደን እነሱ ጋር አብረን እናከብራለን። የአሬዳ አንተስ የምትንቀሳቀሰው በምን ዘርፍ ነው? ምን ምን ሰራችሁ እስካሁን ድረስ? በግዳ በኩል ስምስካሁን በስንሰራበት የነበረ የደም ልገሳ ፕሮግራም ነው። በየሶስት ወሩ ሁላችንም ተሰባስበን እንደዚሁም በየሶስት ወሩ ደረሳቸውን ስልክ በመደወል እና ሁሉም ከሆን ዛ ያለውን በደንብ አድርጎ ኦርጋናይዝ በማድረግ የሰዎችም ደም እንዲለግሱ እናደርጋለን። ከዛ በተጨማሪ ደግሞ ድራማ ፕሮጀክት የሚባል አለ። የትምህርት ቤት መጀመሪያ አካባቢ ላይ ለሚያስፈልጋቸው ተማሪዎች ብር አሰባስበን እንደዛ ብር ደግሞ ተንከርካ ዶኔሽን እና እንደዚሁም የሚያስፈልጋቸውን የትምህርት ቤት ቁሳቁሶችን አንድ ላይ እንግዲህ ያደረጋችሁትን የሚሰማ ሰው የስራውን ከባድነት፣ የበጎ ፈቃደኝነት እንቅስቃሴያችሁን አልፊነት ያውቃል። አብሮ ግን የሚጠይቀው ጥያቄ አለ። ወጣቶቹ ይህን በማድረጋቸው ምን ይጠቀማሉ? ምንስ ያተርፋሉ ብሎ የሚጠይቅ ወገን ይኖራል። ምን አገኛችሁ? ምን ተጠቀማችሁ? አድማጮቻችን፣ ተወያዮቻችን ለዚህ ጥያቄ የሚሰጡትን መልስ ከመስማታችን በፊት በሮተሪ ኢንተርናሽናል የበጎ ፍቃድ እንቅስቃሴ ውስጥ ለ20 ዓመታት የቆዩትን ሮተሪያን አቶ ተሾመ ከበደን እንስማ። ይህ የበጎ ፈቃደኞች መረብ ስላለው ታሪካዊ ዳራና ለወጣቶች ያለውን እርባና እንደሚከተል ያስረዱናል። ሮተሪ የበጎ ፈቃደኞች ስብስብ ነው። እኔ አሁን ላለሁበት የኢኮኖሚም ይሁን የማህበራዊ ሕይወት ያበቃኝ ከላይ ባነሰ የኑሮ ደረጃ ላይ ያለው ወገኔ ባደረገልኝ እንክብካቤና የህይወት ለውጥ ነው የሚል እምነት ኖሯቸው እሱ ባነሰ ደረጃ ላይ ላሉ ወገኖቻቸው አገልግሎት ለመስጠት ድጋት ለመስጠት ቆርጠው የተነሱ የአንድ ሀገር ወይንም የዓለም የአለም ህብረተሰብ ክፍል አባሎች የሚያደርጉት የበጎ ፈቃደኞች ኔትወርክ ነው። ሮተሪ ኢትዮጵያ ውስጥ የተጀመረው እንደ ፈረንጆቹ አቆጣጠር በሺህ ዘጠኝ መቶ ሀምሳ አምስት አመተ ምህረት ነው። በንጉሱ ዘመን መሆኑ ነው። የንጉሱ ዘመን ሲያበቃ ተከትሎ የመጣው የደርግ ዘመን ነው። የደርግ ዘመን ደግሞ የምዕራቡን አስተሳሰብ የሚኮንን ስለነበረ ሮተሪ ኢትዮጵያ ውስጥ አብቦ በስፋት ሊንቀሳቀስ የቻለበት ጊዜ አልነበረም። አንድ ክለብ ብቻ አዲስ አበባ ሮተሪ ክለብ የምንለው እሱ ብቻ። የደርግ ዘመን አለፈ። ከዛ ቀጥሎ የመጣው የኢህአዴግ ዘመን ነው። የኢህአዴግ ዘመን ደግሞ ሲመጣ በራሱ ከደርግ የተለየ አስተሳሰብ አልነበረው። በተለይ በልማት ላይ የሚያደርጋቸው አስተዋጽኦች ተፋፊ ስለነበሩ ይሁንም አይሁንም አላለውም፣ ዝም ያለው ሮቴሪያ በሃይማኖት ሳይለያዩ በፖለቲካ አስተሳሰብ ምንገልው ሳይለያዩ አንድ በሚያደርጋቸው ጉዳይ ላይ ምርጫ ውስጥ እንዲሰሩ ስለሚያደርግ የሰዎችን አንድነት የተሻለ ወቅታዊ የማስገኘት

እንዳውቅ ጓደኝነት እንድመሰረት እና የተለየ የእነሱ አለም ላይ ምን አዲስ ነገር አለ የሚለውን ጭምር የተለያየ ፕሮፌሽናል ሰፖርት አግኝቻለሁ ብዬ አምናለሁ። ሌላ ደግሞ ራሱን የቻለ የስራ አመራር ጥበብ ያስተምራል ብዬ አምናለሁ። ያሬድ፣ የአንተስ ትርፍ ምንድን ነው? የገንዘብ ወይንስ ደግሞ የመንፈስ እርካታ? ለምን? በጣም የመንፈስ እርካታ ከአሁን ሰዓቱ የእናንተ አጫጭር አስተያየቶች የምንሰማበት ነው። ግርማ ተሾመ፣ አሰገደች ወርቁና ፍሬም እንዳይ ስለ ወጣትነት እንዲህ ይሉናል። አሜሪካዊው የመድረክ ሰው ኮሜዲያንና የፊልም ተዋናይ ጆ ኢሊዊስ በአንድ ወቅት ስለ ወጣትነት ተጠይቆ ሲናገር በህይወትህ ውስጥ ወጣት የምትሆነው አንዴ ብቻ ነው፣ እሱን ወቅት በጥሩ ሁኔታ ካለፍከው በቂ ነው ብሏል። እስኪ እናንተ እንጠይቃችሁ ወጣትነት ለእናንተ ምን ማለት ነው? ወጣትነት ማለት ሀይል አለ ይባላል አንድ መስራት ይችላል ተስፋ ሳይቆርጥ፣ በሀገር ዙሪያ ቢሆን ነገ የሚረከበው ይሄ ወጣት ነው። ሀይል አለበት፣ ተስፋ አይቆርጥም። ወጣት ክስ ጉልበት አለው እና አዲስ ነገርም ደግሞ ያመጣል። ከቴክኖሎጂ ጋር ከሁሉም ነገር ጋር አዲስ ነገር ያመጣል ተብለው የሚጠበቀው ወጣትነት። በዚህ ሀይል አረጋለሁ፣ እንደዚህ ነገር መስራት ይችላለሁ የሚል ስነት ይሰማኛል። ራዕይ ተስፋ ይታየኛል። በጣም ተስፋ ይታየኛል። ወጣት ማለት ሁሉ ነገር የሚገባው ሰሎ ሁሉን ነገር የሚወስድ ትኩስ ኃይል ማለት ነው። ለሁሉ ነገር ፈጣን የሆነ ሁሉን ነገር መቀበል ይችል ንፁህ ጭንቅላት ያለው ማለት ነው። እንግዲህ ለእኔ ወጣትነት በአግባቡ ከተጠቀምንበት በጣም ጥሩ ስቴጅ ይመስለኛል። ማለት በተክል ስመስለው አንድ ተክል ተተክሎ አበባ ስቴጅ ላይ ሲደርስ ማለት ነው እና ወጣትነት ስቴጅ ላይ ማለት ነው። ብዙ እንክብካቤዎች የሚያስፈልጉ ይመስለኛል። ባይዘ ማለት አበባ ነን እያልኩሽ ነው አደለ? ስለዚህ እነዚ አበባዎች እንዲያፈሩ ምን ያስፈልጋቸዋል ማለት ነው? እንክብካቤ ያስፈልጋቸዋል። ፈርስት ልኝ እንክብካቤ ከራስ ይጀምረ። ራስ መንከባክ። ሁለተኛ ደግሞ ከመንግስትም እርዳታ ያስፈልጋቸዋል ማለት ነው። ወጣት ሁሌም የሰው ልጅ በተስፋ ነው የሚኖረው። ስለዚህ ተስፋኛ መሆን አለበት እና እንችላለን የሚል ስሜት በውስጡ ማሳደር አለበት፣ ወጣት የሆነ ሰው ማለት ነው። እንደነገራችሁም ከሆነ ወጣትነት ውስጥ ተስፋ አለ፣ ራይ አለ፣ ኃይል አለ ብላችሁናል። ሁላችሁንም እናመሰግናለን። አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። አሁን ሰዓቱ ደግሞ የሙዚቃ ነው። ዘሩባቤል ሞላ በዚህ ሳምንት አልበሙን ለቋል። ለጋቢና አድማጮች ግብዣለሁ። እንደምን አነሻችሁ? የጋቢና ቪኦኤ አድማጮች እኔ ዘሩባቤል ሞላ ይባላለሁኝ። እስከ መቼ የሚለውን ዘፈኔን እንድታደንቁልኝ ጋብዣችኋለሁኝ። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱም ሳስተናግዳችሁ ያመሸሁት ኤደን ገረሞነኝ። መልካም ምሽት።